ብስራተ ተስፋ ይህ ብስራተ ተስፋ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ይህ ፕሮግራም በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምስራች ድምፅ የመገናኛ ዘዴዎች እየተዘጋጀ በትራንስወርልድ ሬዲዮ ከደቡብ አፍሪካ የሚቀርብላችሁ ሳምንታዊ ፕሮግራም ነው። ውድ አድማጮች፣ ለምናቀርብላችሁ ትምህርት ያላችሁን አስተያየት ለምስራች ድምፅ የብስራተ ተስፋ ፕሮግራም አዘጋጅ የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትጽፉ ይደርሰናል። ብስራተ ተስፋ። ሰላም ሰላም! በዓለም ዙሪያ ሆናችሁ ይህን ብስራ ተስፋ ሬዲዮ ለምሰሙ ሁሉ የእግዚአብሔር ሰላምና ፍቅር ይብዛላችሁ እንላለን። እንደምንቆያችሁ ይህ ብሥራተ ተስፋ የተሰኘ ሁልጊዜ በዚህን ሰዓት የሚተላለፍ የሬዲዮ መርሐ ግብራችን ነው። ስለ እናንተ እግዚአብሔርን እጅግ አድርገን እናመሰግናለን። ባለፈው ሳምንት በእግዚአብሔር ፊት ክፉን መደበቅ አይቻልም በሚል ሐሳብ ከመጽሐፍ ቅዱስ ተነጋግረን ነበር። ዛሬ ደግሞ ኢየሱስ ከሌሎች ሰዎች ለምን የተለየ ሆነ በሚል ርዕስ አንዳንድ ሐሳቦችን አንስተን እንማራለን። እስከዚያው መዝሙር ሰምተን እንመለሳለን። ለዝማሬው አገልግሎት እግዚአብሔርን እናመሰግናለን። ኢየሱስ ክርስቶስ ለምን የተለየ ሆነ ለሚለው ጥያቄ ከጥንት ጀምሮ በዚህ ምድር ላይ ብዙ ሰዎች ወደ ስልጣን መጥተዋል፣ ሰዎችን ገዝተዋል እና አንዳንዶቹ ለባለንጀሮቻቸው መልካም ነገር በማምጣት ተሳክቶላቸዋል። ሆኖም ከጊዜ በኋላ የመሰረቱት ያደረጉት ነገር እየሸረሸረና ያደረጓቸው መልካም ነገሮች ብቻ የሚያሳዩ ምልክቶችን ትቶ አልፈዋል። መሠረታዊ ምክንያት የሚገኘው በሰው ልጅ ውስጥ ነው። ሰው ልብ ያለው እንዲሆን የሚያደርገው ነው እኛ የምንፈልገውና ሁለም የምናፍቀው በውስጣችን ሊለውጠን የሚችል ህይወት ሁሉ አዲስ የሚያደርግ ነገር ነው ኢየሱስ የሚፈልጉትን ለእርሱም የመናገር መብት እንዳለው ይናገራል ግን እሱ ራሱ ኀጢአት የሌለበት ስለሆነ ብቻ ነው ኢየሱስ በግልጽ የተለየ አምላክ ነው እንደ ኢየሱስ ተጽዕኖ ፈጣሪ ታሪክ ሰው ያለ የለም በሚሊዮን የሚቆጠሩ ሰዎች የእግዚአብሔር ልጅ እና የሰዎች አዳኝ በመሆኑ በእርሱ አምነዋል ይከተላሉ ያመልካሉ እርሱ በእኛና በእግዚአብሔር መካከል ሰላም ፈጣሪ ነበር። በርሱ ለታመኑት ሁሉ ይሄ ግልጽና የታወቀ እውነት ነው። ታሪክ በመምጣቱ ዙሪያ ይንቀሳቀሳል። ቀኖቻችንን በተወለደበት መቶ ክፍለ ዘመን እንጽፋለን። በመመለሱ ታሪክ ይደምቃል። ሁሉም እውነተኛ የወንጌላውያን ክርስቲያኖች ከየትኛውም ጊዜ ይልቅ የኢየሱስ ክርስቶስን ዳገኝ መመለስን ይፈልጋሉ ወይም እንፈልጋለን። ጥያቄውን የመጠይቅ መብት አለን። ስለሆነም ኢየሱስ ለምን የተለየ ሆነ? ከሁሉም ጥርጣሬ ባሻገር እርሱ ማን ነው ለሚለው ማቴዎስ ወንጌል ምዕራፍ 3 13 እስከ 17 ለየት የሚያደርገውን ነገር ይገልጥልናል። ምዕራፍ 3 ከቁጥር 13 ላይ እንዲህ ይላል፣ ያን ጊዜ ኢየሱስ በዮሐንስ ልጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ አሁንስ ፍቀድልኝ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱም ደስ የሚለኝ የሚወደው ልጄ ይሄ ነው አለ። በኢየሱስ ጥምቀት ውስጥ እርሱ ለምን የተለየ እንደሆነ እንድንረዳ የሚረዱ በርካታ የባህሪው ምልከታዎች አሉ። አንደኛ ቲትን ነው የሱ ቴትና በቀላል ጥያቄ ወደ መጥመቁ ዮሐንስ መምጣቱ በመጥመቁ ዮሐንስ እጅ ለመጠመቅ ፈለገ። ሌሎች ይመጡ እንደነበረ ክርስቶስም በዛው መንገድ መጣ። በዚህ ምዕራፍ ውስጥ ከቀድሞ ጥቅስ እንደምናስተውለው አንዳንዶች በማስመሰል የመጡ ነበሩ። አንዳንዶችም በሐሰት ፊት ይዘው የመጡ ናቸው። ያለ መልካም ፍሬ ሲመጡ አይተው ዮሐንስ የተቆጣባቸው የተገሰጹ ሰዎች እንዳሉ ይነገራል። በዮርዳኑ ለመጠመቅ ኢየሱስ በመምጣቱ ትሕትናውን አሳይቷል። ስለ ኢየሱስ ዮሐንስ በደንብ ገልጾታል። ምን ይላል? ከእኔ በኋላ የመጣው ኃያል ነው። ስንዴውን ወደ ጎተራ እንደሚሰበስብ እና ገለባውን በማይጠፋ እሳት እንደሚያቃጥል እንደሆነ ይናገራል። ይህ ኃያል የሆነው እርሱ ወደ መጥምቁ ዮሐንስ ሊጠመቅ ሲመጣ አየ እርሱ በቴትናና በሐቀኝነት ከመጡት ከሌሎች ጋር ራሱን ለይቶ አውቋል ያ አስደናቂ የቴትና ጥራት ነው እርሱም በቴትና በቀላል ጥያቄ መጣ ምን አለ ዮሐንስ እንዲያደርግለት የጠየቀውን እንዲቀጥል የእርሱ ተስፋ ነበር ኢየሱስ ሁሉንም ጽድቅ ለመፈጸም ፈልጌ ያ ፍላጎቱ እንደነበረ ግልጽ አድርገው ነገረው በአእምሮ ውስጥ ከሁሉ የላቀ ነበር ዮሐንስ ስለዚህ ጉዳይ ምን እንደተሰማው ምንም ለውጥ አላመጣም። ሕዝቡ ስለዚህ ጉዳይ ምን ሊሰማው እንደምችል ምንም ለውጥ አያመጣም። ጽድቅን ሁሉ ለመፈጸም በነፍሱ ውስጥ ነበር። ያ በእውነት ሁሉንም ትክክለኛውን ለመፈጸም ለእርሱ የህይወቱ ሁሉ ማዕከላዊ ቁጥጥር እንደነበረ ላጋጣሚም ምንም ነገር እንዳልተነገረ ይናገራል። ይህ እርሱን ስልጣን ያሳያል። ሁለተኛው ሀሳብ እዚህ ተራ ሰው ብቻ አይደለም የሚጠመቀው። መጥምቁ ዮሐንስ ይናገር ዘንድ ጽድቅን ሁሉ እንዲፈጽም ቀድለት ዘንድ አንድ ልዩ ባለስልጣን ያለው ይመስላል። ይህ የመጥምቁ ዮሐንስ ቅን ተግጻስ ስልጣኑን ያሳያል። ኢየሱስን የተለየ የሚያደርገው ቲትናው ነው። ኢየሱስ የበላይነት አለ። በተጠመቀበት ጊዜ የሰማይ ርግብ ስትወርድ አይተ ታውቃለህ። ይህ ኢየሱስ ጉልህ ቅባት ነው። የሰማይ ርግብ መንፈስ ቅዱስ በእርሱ ላይ ወረደ። መጽሐፍ ቅዱስ እንደሚነግረን እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲበራ አየን። ይህ ለሕይወቱ ሥራ ልዩ ቅባት ነበር። መጽሐፍ ቅዱስ እርሱ በመንፈስ ቅዱስ እንደተወለደ በግልጽ ያስተምረናል። መልአኩ ገብርኤል የሊኦን ልጅ እንደሚሆን እና እርሱ ቅዱስ እንደሚሆን ተናግሯል። ጉሊ የሆነ ቅባት ወረደ። ዮሐንስ ሰማይ ተከፍቶ መንፈስም ወርዶ በላዩ ላይ ሲያርፍ ሲያየው ወዲያው የኢየሱስን ጥምቀት ተከትሎ ነበር ድርጊቱ የተፈጸመው ይህ በእውነቱ ለህይወቱ ለመጀመሪያ አገልግሎቱ ምልክት እንደነበረ ማወቅ እንችላለን። ከዚያ ባሻገር ልዩ እውቅና ተሰጠው። ከላይ ከሰማይ ድምፅ ወጥቶ እነሆ በእርሱ ደስ የሚለኝ የሚወደው ልጅ ይህ ነው አለ። እዚህ ላይ የእግዚአብሔርን ሶስትነት ወልድ ሲጠመቅ፣ መንፈስ በላይ ላይ ሲወርድ እና አብ ከሰማይ ሲናገር እንሰማለን። ይህ እርሱ የበላይ እንደሆነ ይነግረናል። ይህ የእርሱ የበላይነት ነው። ማንም ሰው ያንን ተመሳሳይ እውቅና ወይም ያን አይነት ቅባት አግኝቶ አያውቅም። ክርስቶስ የተለየ ነውም ለሚለው ሐሳብ ይሄ ተጨባጭ ማስረጃ ነው። በእነዚህ ባህሪዎች ምክንያት ኢየሱስ የተለየ ነው። ቲትናው ሥልጣኑ፣ የበላይነቱ፣ ቤዛው ለኛ ለማከናወን የመጣበት ወደ ምድር የመጣበት አግሎቱ ሲጀመር ይህ ሁሉ ተከሰተ። በዚህም መልካምነት ለኛ ያለውን ፍቅርና የመበጀት ሥራ ለመስራት ተዘጋጀ ማለት ነው። እኛም እርሱን ተልእኮ ይዘን እርሱን መስሙ ተብለናል። እንድንሰማ ጌታ ይርዳል የሚሰማ ጆሮም ይስጠን። ውድ አድማጮቻችን የዛሬውን ትምህርት በዚህ ላይ እናበቃለን። በሚቀጥለው ሳምንት ቀጣዩን ክፍል ይዘን እንቀርባለን። እስከዚያው የእግዚአብሔር አብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አብሮነት ከሁላችን ጋር ይሁን፣ አሜን። የዚህ መርሃ ግብር አዘጋጅና አቅራቢ እኔ ወንጌላዊ እንድርያስ ባሩዳ ሲሆን ከስቱዲዮ ባለሙያዎች ጋር በመሆን ነው። መልካም ሳምንት ሻሉ በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944 08 8425 ደግሞ አለው 0944 08 8425 ደውሉልን፣ አጭር የጽሁፍ መልእክት ላኩልን። እንደዚሁም የምስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትሳፕ ልታገኙን ትችላላችሁ።